የተባበሩት መንግስታት የሰብአዊ መብት አጣሪ ኮሚሽን የኤርትራውን ፕሬዝደንት ኢሳያስ አፈወርቂን መንግስት በሀገሪቱ ለሚፈጸሙ በርካታ የመብት ጥሰቶች ሰሞኑን ተጠያቂ ማድረጉ ይታወሳል። የኤርትራን የሰብአዊ መብት አያያዝን የመረመረው ኮሚሽን ይፋ ያደረጋቸው የመብት ጥሰቶች ብዙም አላስገረሙኝም ይላሉ። ፍራንክ ሃይንሪሽ ሃይንሪሽ የጀርመን የምክር ቤት አባል ና በፓርላማው የህትማማቾቹ የክርስቲያን ዲሞክራት ህብረት ና የክርስቲያን ሶሻል ህብረት ፓርቲ የሰብአዊ መብት ጉዳዮች ተጠሪ ናቸው። ፖለቲከኛው ለዶቼቬለ እንዳስረዱት ካለፉት ሁለት ዓመታት አንስቶ ጉዳዩን በጥብቅ በሚከታተሉበት ወቅት ለመረዳት የቻሉት የሰብአዊ መብቱ ይዞታ የተገደበ መሆኑን ነው። የተባበሩት መንግስታት ድርጅት ዘግባ ይፋ የሆነው ልኡኮቹ ወደ ኤርትራ ሳይጓዙ በመሆኑ ተአማኒነቱን አስመልክቶ ሃይንሪሽ ለዶችቬለ የሰጡት መልስ፣ ሶስቱ የተባበሩት መንግስታት ድርጅት የሰብአዊ መብት አጣሪ ኮሚሽን አባላት ወደ ሀገሪቱ እንዲገቡ አልተፈቀደላቸውም። በምስክርነት የቀረቡትም አምስት መቶ ሀምሳ ሰዎች ማንነታቸውን በግልጽ ለመናገር ስጋት ነበራቸው። ይህ አያስተማመንም ለማለት ይቻላል። ነገር ግን ይህ ሁሉ ቁጥር የሚያመለክተው የሰብአዊ መብት ጥሰቱ ምን ያህል ከፍተኛ እንደሆነ ነው። ኤርትራ ከበርካታ ሀገራት ጋር ያላት ዲፕሎማሲያዊ ግንኙነት ጠንካራ የሚባል አይደለም። ሆኖም ይህን ግንኙነት በተቻለ መጠን ጠብቆ መያዝ አስፈላጊ ነው ይላሉ ሀይንሬሽ። እሳቸው እንደሚሉት ከሀገሪቷ ጋር ምንም አይነት ግንኙነት ከሌለ ስለ ሀገሪቷ በግልጽ ለመናገር አዳጋች ያደርገዋል። ስለሆነም እንደሳቸው ግንኙነቱን በሀገር ደረጃ ማቋረጥ አያስፈልግም። ፋይናንስን በሚመለከት ጉዳይ ላይም መጠንቀቅ ያሻል ሀይንሬሽ ያብራራሉ። ኤርትራ በአንድ በኩል ውጭ ሀገር ከሚኖሩ ዜጎቿ ጀርመንን ጨምሮ በግዳጅ ቀረጥ እንዲከፍሉ የምትጠይቅ ከሆነ የእኛ የውጭ ጉዳይ ሚኒስቴር መስሪያ ቤት ጀርመን ይህንን አትፈቅድም ማለት አለበት። ሌሎች ሀገራትም የሚያሳስቡት ይህንኑ ነው። የጀርመን የልማት ሚኒስትር ጌርድ ሙለር ከጥቂት ሳምንታት በኋላ ወደ ኤርትራ ይጓዛሉ። ያኔ ይህን ርዕስ ማንሳታቸው አይቀርም። ይህ ደግሞ ሊሆን የሚችለው ሁለቱ ሀገራት ግንኙነት ሲኖራቸው ብቻ ነው። ነገር ግን ሀገሪቱ በተለያየ መንገድ በምትሰበስበው ገንዘብ ህገወጥ ተግባራት ማለትም የሰዎች ንግድ፣ ሙስናና ብዝበዛ የሚፈጸሙ ከሆነ የግንኙነቱ አካሄድ ሊታሰብበት ይገባል። ግንኙነቱ መቀጠል ያለበትም አስፈላጊዎቹ እርምጃዎች ከተወሰዱ በኋላ መሆን አለበት። ስለሆነም የሃይነሪሽ የግል አስተያየት ወቀሳዎቹ ተሰሚነት ካገኙ ከኤርትራ ጋር ግንኙነት መፍጠሩ ጥሩ ነው፣ እስካሁን ግን ይህንን የሚጠቁም መልእክት አላየሁም ይላሉ ሃይነሪሽ። የተባበሩት መንግስታት ድርጅት ወደ 360 ሺህ የሚጠጉ ኤርትራውያን ወደ አውሮፓ እንዲሰደዱ በሀገሪቱ ይፈጸማል የተባለው የመብት ጥሰት ትልቅ ሚና ሳይጫወት እንዳልቀረ ኮሚሽኑ አስታውቋል። ይህም በአሁኑ ወቅት የአውሮፓ ችግር ሆኗል። በርካታ የኤርትራ ስደተኞች በሜዲትራኒያን ባህር አድርገው አውሮፓ ገብተዋል። ስለሆነም ሃይንሪሽ አውሮፓ ጠንካራ እርምጃ መውሰድ እንደሚገባ ጠቁመዋል። ጀርመን እንደ ኤርትራ ስደተኞች ያህል የሌሎች ሀገራት ስደተኞችን በከፍተኛ መጠን አልተቀበለችም። የሶሪያን ጉዳይ ማንም ይረዳዋል። ከኤርትራ ደግሞ ሰዎች በራሳቸው መንግስት በሚደርስባቸው ችግርና ስቃይ ምክንያት እንደሚሰደዱ በጣም ግልጽ እየሆነ መጥቷል። በዚህ ጉዳይ ላይ ደግሞ እኛ የበኩላችንን ጫና ማድረግ አለብን። የተባበሩት መንግስታት የሰብአዊ መብት አጣሪ ኮሚሽን በኤርትራ ስለሚፈጸሙ የሰብአዊ መብት ጥሰቶች ያዘጋጀውን ዘገባ ነገ ማክሰኞ ጄኔቭ፣ ስዊዘርላንድ ለሚገኘው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ያቀርባል።